hagyanya report ኢትዮጵያ ከሰባ በመቶ በላይ የሚሆነው ህዝቧ በድህነት ውስጥ እንደሚገኝ ጥናት አመለከተም። ጥናቱ በኢትዮጵያ ከ86 ሚሊዮን በላይ የሚሆነው ህዝብ በድህነት ውስጥ ይኖራል ብሏል። የተባበሩት መንግስታት ድርጅት የልማት ፕሮግራም ባወጣው ሪፖርት በዓለም ከ1.1 ቢሊዮን የሚበልጡ ሰዎች በአስከፊ ድህነት ውስጥ ይኖራሉ ብሏል። ኢትዮጵያን ጨምሮ አምስት ሀገራት በከፋ ድህነት ውስጥ እንደሚገኙ ያመለከተው ይህ ጥናት ከፍተኛ የሕዝብ ቁጥር ያላቸው ሀገራት ሲል ኦክስፎርድ የድህነት ና የሰብአዊ ልማት ኢኒሺየቲቭ ሰሞኑን ይፋ አድርጓል። ከተጠቀሱት አምስት ሀገራት መካከል ህንድ፣ ፓኪስታን፣ ኢትዮጵያ፣ ናይጄሪያ እና ዲሞክራቲክ ሪፐብሊክ ኮንጎ 1.1 ቢሊዮን ድሆች መካከል ግማሽ ያህሉን እንደሚሸፍኑ የዓለም ሁለገብ የድህነት መረጃ ሪፖርት አመልክቷል። ይህን ተከትሎ ከአፍሪካ ሀገራት ኢትዮጵያ 86 ሚሊዮን በድህነት ውስጥ የሚኖሩ ዜጎችን በመያዝ ቀዳሚ ስትሆን፣ ናይጄሪያ 74 ሚሊዮን እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ ስድስት ሚሊዮን ዜጎችን በመያዝ ይከተላሉ። የድህነት መጠን በጦርነት ውስጥ ባሉ ሀገሮች በሶስት እጥፍ መጨመሩን ያመለከተው ሪፖርቱ የመኖሪያ ቤት እጥረት፣ የአካባቢ ጽዳት፣ የኤሌክትሪክ አቅርቦት፣ የምግብ ማገዶ፣ የተመጣጠነ ምግብና የትምህርት ቤት ክትትልን የመሳሰሉትን መስፈርቶች እንደ ድህነት አመልካችነት መጠቀሙን ገልጿል። ኢትዮ ቴሌኮም ያስጀምረው የ30 ቢሊዮን ብር ወይም የ10 በመቶ ድርሻ አክሲዮን ሽያጭ በኢትዮጵያ ብርና ለኢትዮጵያውያን ብቻ የተፈቀደ ነው ተባለም። ለካፒታል ገበያ መንገድ ከፋሽ ነው የተባለለትና የመጀመሪያው የመደበኛ የኢትዮ ቴሌኮም የ10 በመቶ አክሲዮን ሽያጭ ሰሞኑን በይፋ ተጀምሯል። ይህንን የኢትዮ ቴሌኮምን የባለቤትነት ድርሻ ለሕዝብ ለማቅረብ አንድ ዓመት የጊዜ ማዕቀፍ መውሰዱን እንደዚሁም በኢትዮጵያ የካፒታል ገበያና የንግድ ሕጉን በጠበቀ መልኩ መከፈቱን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዮት ታምሩ ተናግረዋል። ኢትዮ ቴሌኮም ባለም አቀፉ አማካሪ ደሌዮት ጥናት መሰረት ከተገመተው 300 ቢሊዮን ብር ሀብቱ አጠቃላይ የሽር ድርሻው የተቆጠረ አንድ ቢሊዮን ነው ተብሏል። ከዚህ ውስጥ ኢትዮ ቴሌኮም በመጀመሪያው ምዕራፍ በመደበኛ አክሲዮን ሽያጭ 100 ሚሊዮን ሼር ለደንበኞቹ ለመሸጥ ወደ ገበያው አውጥቶታል። ይህ 100 ሚሊዮን ሼር በገንዘብ ሲሰላም 30 ቢሊዮን ብር የተተመነ ሲሆን ለሽያጭ ከቀረበው 100 ሚሊዮን አክሲዮን ውስጥ ዝቅተኛው ሽያጭ 33 ሼር ብቻ መሆኑንና ከፍተኛው ደግሞ 33333 መሆኑን ፍሬዎት አምሩ በይፋ ማስጀመሪያ ወቅት ተናግረዋል። ይህም በገንዘብ ሲተመን 33 ሼር ማለት 9900 ብር ሲሆን ከፍተኛ ጣሪያው ደግሞ 3333 ሼር ወይም አክሲዮኑ ደግሞ 9999900 ብር መሆኑ ታውቋል። ኢትዮ ቴሌኮም በመደበኛ የአክሲዮን ገበያ ያቀረበው የአንድ ሼር ዋጋ 300 ብር ሲሆን ይህ ገበያ ካለፈው ጥቅምት 6 2017 ዓ.ም ጀምሮ ለ79 ቀናት ማለትም እስከ ታህሳስ 25 ድረስ ክፍት እንደሆነ ዋና ስራ አስፈጻሚ አስረድተዋል። በገበያው ሼር ቀድሞ ከተጠናቀቀ አክሲዮኑ ከተቆረጠለት ቀን ቀድሞ እንደሚዘጋም አስታውቀዋል። በመጀመሪያው ምዕራፍና ከመደበኛው አክሲዮን ሽያጭ መጠናቀቅ በኋላ በኢትዮጵያ ካፒታል ገበያ መስፈርት መሰረት ድል ድል እንደሚደረግም በወቅቱ ተገልጿል። ደንበኞች ይህንን አክሲዮን ለመግዛት የቴሌብር ደንበኛ መሆን እንደሚጠበቅባቸውና ብሔራዊ የዲጂታል መታወቂያ ወይም ማንነታቸውም በግልጽ የሚያስረዳ መታወቂያ በዲጂታል ማቅረብ እንደሚኖርባቸው ዋና ሥራ አስፈጻሚዋ በወቅቱ ተናግረዋል። በዚህ ሂደት ውስጥ የኢትዮጵያ ኢንቨስትመንት ሆልዲንግ፣ የካፒታል ገበያ ባለስልጣንና ሌሎችም መሳተፋቸውን ገልጸዋል። ኢትዮ ቴሌኮም የ10 በመቶ ድርሻውን ማለትም የ30 ቢሊየን ብር ወይም የአንድ ሚሊየን ሸሩን ለኢትዮጵያውያን እንደዚሁም በኢትዮጵያ ብር ብቻ እንደሚሸጥ ተናግሯል። ዓለም አቀፉን የሰብአዊ መብቶች ቀንን አስመልክቶ የጥበብ ስራዎች ውድድር ተጀመረም። ታህሳስ 1 ቀን 2017 ዓ.ም የሚከበረውን ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ የጥበብ ስራዎች ውድድር መጀመሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። ኮሚሽኑ ዘንድሮ ለአራተኛ ጊዜ በሚዘጋጀው የሰብአዊ መብቶች ፊልም ፌስቲቫል ውድድር የሚካሄድባቸውን የኪነ ጥበብ ዘርፎች ማስፋቱንና የኪነ ጥበብ ስራዎችን ይዘት ጥራት ለማሳደግ የሚረዱ ውድድሮች ብሎም መሰል ዝግጅቶችን ማካተቱን አስታውቋል። ኢሰመኮ ሰሞኑን ባወጣው መግለጫ ላይ እንዳመለክተው ይህ ፌስቲቫል በአዲስ አበባና በተለያዩ የክልል ከተሞች የሚካሄድ ይሆናል። በፌስቲቫሉ ላይ ለህዝብ እይታ የሚቀርቡ የስዕልና የፎቶግራፍ እንደዚሁም የአጫጭር ስነ ጽሑፍ ስራዎች ውድድር እንደሚደረግም አብክሎ ገልጿል። ኮሚሽኑ በ2016 ዓመታዊ ሪፖርቱ አሳሳቢ ሲል ከለያቸው መብቶች መካከል በሕይወት የመኖር መብትን መሰረት አድርጎ በሴቶች ህይወት ላይ የበለጠ አተኩሮ ጥቅምት አንድ ቀን 2017 ዓ ም ይሄ ውድድር መጀመሩን ይፋ አድርጓል። ውድድሩ በአዲስ አበባ፣ በአዳማ፣ በአርባ ምንጭ፣ በአሶሳ፣ በባህር ዳር፣ በሐዋሳ፣ በጋምቤላ፣ በጅግጅጋ፣ በጅማ፣ በመቀሌና በሰመራ ከተሞች እስከ ጥቅምት 30 ቀን 2017 ዓም ለተወዳዳሪዎች ክፍት ሆኖ ይቆያል ብሏል። አዲሱ የመንግስት ሰራተኞች ደሞዝ ከተያዘው ጥቅምት ወር ጀምሮ ተግባራዊ እንደሚደረግ የገንዘብ ሚኒስቴር አስታወቅም። የገንዘብ ሚኒስቴር እንደገለጸው የጥቅምት ወር የደሞዝ ክፍያ በአዲሱ በተሻሻለው የደሞዝ ስኬል መሰረት መሆን ይጀምራልም ብሏል። ለዚህም በቂ ዝግጅት ከመደረጉ በላይ የአፈጻጸም መመሪያ መዘጋጀቱንም አስታውቋል። በሶማሌ ክልል ጥቃት ሊፈጽሙ የነበሩ የአልሻባብ አባላት ላይ እስከ ዕድሜ ልክ ቅጣት ተላለፈም። ሶማሌ ክልል ሰርጎ በመግባት ጥቃት ለመፈጸም በተንቀሳቀሱ ስልሳ የአልሻባብ የሽብር ቡድን አባላት ላይ እስከ ዕድሜ ልክ የፍርድ ውሳኔ መተላለፉን የኢትዮጵያ ፌዴራል ፖሊስ አስታውቋል። በሶማሌ ክልል አፍዴርና ሸበሌ ዞኖች በኩል ሰርጎ በመግባት ጥቃት ለመፈጸም ሲንቀሳቀሱ የነበሩ የተባሉ ስልሳ የቡድኑ አባላት በቁጥጥር ስር ውለው በ ምርመራ መዝገብ ተከሰው እስከ ዕድሜ ልክ እስራት የፍርድ ቤት ውሳኔ ተላልፎባቸዋል። ፖሊስ በ60 የሽብር ቡድኑ አባላት ላይ በቂ የቴክኒክና የታክቲክ ማስረጃ በማቅረብ በሽብር ወንጀል ምርመራ አጣርቶ ለፍትህ ሚኒስቴር በመላክ የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ ተዘዋዋሪ ችሎት ውሳኔ አስተላልፏል። በዚህም መሰረት 56 ተከሳሾች እንደ ወንጀል ተሳትፏቸው ከ6 እስከ 18 ዓመት ጽኑ እስራትና በአልሻባብ የቡድን አባልነት የተከሰሱ ሁለት ተከሳሾች እያንዳንዳቸው ደግሞ ሁለት ዓመት ከስድስት ወራት እስራት እንደተፈረደባቸው ተገልጿል። በመሳሪያ ላይ ብቻ የተመሰረተ ያተነፋፈስ ስርዓት ማቋረጥን የሚፈቅድ ረቂቅ ህግ በጤና አገልግሎት አስተዳደርና ቁጥጥር ረቂቅ አዋጅ ተካቶ ለህዝብ ተወካዮች ምክር ቤት ቀረበም። በመሳሪያ ላይ የተመሰረተ ያተነፋፈስ ማቋረጥ የሚቻለው የታማሚዎችን የልብና የመተንፈሻ አካላት የአሰራር ስርዓት መመለስ በማይቻልበት ደረጃ ስራውን ሲያቆም ወይም የአንጎል ሞት ሲረጋገጥ ብቻ እንደሆነ በረቂቅ አዋጁ በአንቀጽ 14 መደንገጉን ሪፖርተር ዘግቧል። የአንቀጹ ዝርዝር አፈጻጸም የጤና ሚኒስቴር በሚያወጣው መመሪያ እንደሚወሰን መመላከቱንም ዘገባው አክሎ ገልጿል። ከዚህ ቀደም በመሳሪያ የታገዙ ታማሚዎች ህይወታቸው እንደማይተርፍ እየታወቀ መሳሪያውን ለመንቀል ከስነ ምግባር አኳያ ለመወሰን ይከብድ እንደነበር የህክምና ባለሙያዎች መግለጻቸው ይታወሳል። በኢትዮጵያ ነባራዊ ሁኔታ በመሳሪያ ብቻ የተመሰረተ የአተነፋፈስ ስርዓት የሚቋረጥበት ሁኔታ መፍቀድ ተገቢነት እንዳለው ባለሙያዎች አስረድተውኛል ያለው የሪፖርተር ዘገባ ለባለሙያውና ለጤና ተቋማት ትልቅ እፎይታ ይፈጥራልም ብሏል። በኢትዮጵያ በስምጥ ሸለቆ ውስጥ ለ22 ቀናት ወደ መሬት ለመውጣት ተፈጥሯዊ እንቅስቃሴ ሲያደርግ የነበረው ቅልጥ አለት የመወጠር ሁኔታው ረገብ አለ ተባለም። በኢትዮጵያ ከፍተኛ ርዕደ መሬት ሲፈጥር የነበረው በስምጥ ሸለቆ ውስጥ ለ22 ቀናት ወደ መሬት ለመውጣት ተፈጥሯዊ እንቅስቃሴ ሲያደርግ የነበረው ቅልጥ አለት የመወጠር ሁኔታው ረገብ ብሏል ሲሉ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋም ዋና ዲሬክተር ዶክተር ኤልያስ ሌዊ ተናገ ተናግረዋል። እርሳቸው እንዳሉት አሁን ባለው መረጃ መሰረት ቅልጣለቱ ወደ ታች እየወረደ ነው። በዚህም ምክንያት ባለፉት ቀናት የተመዘገበው የመሬት መንቀጥቀጥ ዝቅተኛ ነው ሲሉ ለኢትዮጵያ ቴሌቪዥን ገልጸዋል። ቀደም ሲል የነበረው ስጋት ባለፈው ቀናት ቀንሷል ያሉት ዶክተር ኤልያስ ሌዊ፣ ነገር ግን በስምጥ ሸለቆ ውስጥ የምንገኝ እንደመሆናችን ስጋቱ ተመልሶ ሊመጣ ይችላል ሲሉ ገልጸዋል። ስምጥ ሸለቆና አካባቢው በተፈጥሮ ለመሬት መንቀጥቀጥ ተጋላጭ መሆኑ የማይቀር ተፈጥሯዊ እውነታ ነው ያሉት ዶክተር ኤልያስ ሌዊ ስለሆነም የራሳችንን ሀገራዊና ሕዝባዊ ጥንቃቄና ዝግጅት ማድረግ ያስፈልገናል ብለዋል። ባለፉት ሳምንታት በአፋር ፈንታሌ አካባቢ ተደጋጋሚ የመሬት መንቀጥቀጥ እየተከሰተ እንደነበር ይታወሳል። በኢትዮጵያ ከሞቱ ሰዎች ኩላሊት እንዲለገስ የሚፈቅድ ህግ እንዲዘጋጅ ተጠየቅም። ኩላሊት ከሞተ ሰው እንዲወሰድ የሚፈቅድ ረቂቅ ህግ ከስድስት ዓመት በፊት የተዘጋጀ ቢሆንም እስካሁን መልስ እንዳላገኘ የኩላሊት ህመምተኞች ማህበር አስታውቋል። የኩላሊት ንቅለ ተከላ ለማድረግ የኩላሊት ልገሳን ከቤተሰብ ውጭ እንዲለገስ የማይፈቅደው የኢትዮጵያ የጤና ህግ እንዲሻሻል ቢጠየቅም መልስ አለማግኘቱ ችግር እንደሆነ ተነግሯል። በቅርቡ በህዝብ ተወካዮች ምክር ቤት የጤና ህጎ ህጎች ረቂቅ አዋጅ መቅረቡ የሚታወስ ሲሆን ስለ ኩላሊት ልገሳ የሚያወራው ህግ ግን እስካሁን እንዳልቀረበ በኩላሊት ታካሚዎች ማህበር በጎ አድራጎት ዋና ስራ አስኪያጅ አቶ ሰለሞን አሰፋ ገልጸዋል። በመሆኑም ይህ በኢትዮጵያ ከሞቱ ሰዎች ኩላሊት እንዲለገስ የሚፈቅድ ህግ እንዲወጣ ተጠይቋል። የኢትዮጵያ መንግስት ራስ ገዟ ሶማሌላንድ አዲስ አበባ ላይ ኤምባሲ እንድትገነባ ቦታ ሰጠም። የሶማሌላንድ የውጭ ጉዳይ ሚኒስትር ኢሳ ካይድ ለግዛቲቱ በተሰጣት ቦታ ላይ ሰሞኑን የኤምባሲውን የመሰረት ድንጋይ አስቀምጠዋል። መንግስት ለኤምባሲ መገንቢያ ቦታ መስጠቱ በኢትዮጵያና በሶማሌላንድ መካከል ያለውን የሁለትዮሽ ግንኙነት ይበልጥ እንደሚያጠናክረው የግዛቲቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ገልጿል። Bemegy በወሎና አካባቢው ከፍተኛ ህዝባዊ ከበሬታ የነበራቸው የአባ መፍቀሬ ሰብ ኪዳነወልድ የቀብር ስነስርዓት ተፈጽምም በሥነ ምግባር መምህርነታቸውና በብዝሃ ሕይወት ተንከባካቢነታቸው የሚወደዱትና የሚታወቁት የአባ መፍቀሬ ሰብ ኪዳነወልድ የቀብር ስነስርዓት ቅዳሜ ጥቅምት 9 ቀን 2017 ዓ ም ተፈጽሟል አባ መፍቀሬ ሰብ ኪዳነወልድ በ1921 ዓም ሰሜን ሸዋ ተጉለት ውቅር ጉር ተብሎ በሚጠራ አካባቢ አለቃ ወርቅ አገኘው አገር ገዳምዬ ሚካኤል ድንቡይ ጊዮርጊስ እንደተወለዱ የህይወት ታሪካቸው ያስረዳል። በልጅነታቸው በገዳምዬ ሚካኤል ለዲቁና የሚያበቃቸውን ትምህርት ከተማሩ በኋላ ከግብጻዊ ጳጳስ አቡነ ቄርሎስ እጅ ዲቁናን ተቀብለው በአካባቢያቸው ባሉ አብያተ ክርስቲያናት እስከ 14 ዓመታቸው ድረስ ሲያገለግሉ መቆየታቸው የህይወት ታሪካቸው ይናገራል። በተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራት በሃይማኖታዊ አስተምህሮ አንድነትን በማስ ማር እንደዚሁም በብዛ ህይወት እንክብካቤና ጥበቃ ከሰባ ዓመታት በላይ እንደሰሩም ይታወቃል። በዚህም በደሴና አካባቢው እንደዚሁም በመላ ኢትዮጵያውያን ዘንድ የተለያዩ ሃይማኖት ተከታዮችና የህብረተሰብ ክፍሎች በእጅጉ ተወዳጅነትን ያተረፉ ታላቅ አባት ነበሩ። አባ መፍቀሬ ሰብእ ኪዳነ ወልድ ከበርካታ ዓመታት አገልግሎታቸው በኋላ በዘጠና ስድስት ዓመታቸው ከዚህ ዓለም ድካም አርፏል። የቀብር ስነ ሥርዓታቸውም የደሴና አካባቢው የተለያዩ የእምነት ከታዮች በተገኙበት በሐይቅ ቅዱስ እስጢፋኖስና አቡነ ኢየሱስ ሞአ አንድነት ገዳም ተፈጽሟል። ሀገርኛ ሪፖርት